በኢትዮጵያ የዘጠኝ ወር ሕፃንና ወላጅናቱን ጨምሮ ስምንት ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገለጹ። የኢትዮጵያ የሃይማኖት ተቋማት ጉባኤ ደግሞ ለአንድ ወር የሚቆይ ልዩ የጸሎት ሥርዓት ለማከናወን ለመላው ምዕመን ጥሪ አስተላልፈዋል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባለፉት 24 ሰዓታት የላቦራቶሪ ምርመራ ካደረገላቸው 264 ሰዎች ውስጥ 8 ሰዎች የኮሮና ቫይረስ እንደተገኘባቸው አስታውቋል። ይህን ተከትሎ አጠቃላይ ቫይረሱ የተገኘባቸው ሰዎች ቁጥር 52 መድረሱን የተገለጸው የኮሮና ቫይረስ ከተገኘባቸው ስምንቱ ሰዎች አምስቱ ከዱባይ የመጡና በለይቶ ማቆያ ውስጥ ክትትል ሲደረግላቸው የነበሩ ሲሆን አንዱ የዘጠኝ ወር ሕፃን። ሌሎቹ ቫይረሱ የተገኘባቸው አንዷ ከታይላንድ መጥታ በለይቶ ማቆያ ክትትል ሲደረግላት የነበረች የ24 ዓመት ሴት ኢትዮጵያዊ ስትሆን ከእንግሊዝ ለንደን መጥታ በአዲስ አበባ ለይቶ ማቆያ ክትትል ሲደረግላት የነበረ የ30 ዓመት ሴት ኤርትራዊት እንደምትገኝም ተገልጿል። ሌላኛው የ19 ዓመት ዕድሜ ያለው ኢትዮጵያዊ የውጭ አገር ጉዞ ታሪክ የሌለውና ከማጋ ጋር ንክኪ እንደነበረው እስካሁን ያልተለየ መሆኑ ተገልጿል። በሀገርና ዓለም ላይ የሚታየውን የኮሮና ቫይረስ ወረርሽኝን የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በመላ የሀገሪቷ ክፍል ተግባራዊ የሚሆን ለአንድ ወር የሚቆይ ልዩ የጸሎትና የንስሐ መርሃ ግብር ትላንትና ይፋ አድርገዋል። ሁሉም የእምነት አባቶች በመርሃ ግብሩ ላይ የተሳተፈው ሲሆን የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ዝግጅቱ ላይ ተገኝተው መልእክት አስተላልፈዋል። የሃይማኖት አባቶች በማህበረሰባችን ውስጥ ልዩ ቦታ ያላችሁ የህሊና ልዕልና የተለበሳችሁ ናቸው። በሀገራችን ዋና ዋና የጋራ ጉዳዮች ላይ ተከታዮቻችሁን ምእመናን በማስተማር፣ በማሰባሰብ፣ በመምከር፣ በማበረታታት ተስፋ እንዳይቆርጡ፣ እንዳይፈሩ፣ እንዳይደናገጡ በማድረግ ያላችሁ ሚና ከፍተኛ ነው። የሰው ልጅ ዙሪያው ገደል ሲሆንበት፣ ከጨለማ ሌላ አልታይ ሲለው ከዚህ ጨለማ በኋላ ብርሃን እንዳለ በማሳመን የህይወት ጽዋው በግማሽ ሙሉ እንጂ በግማሽ ጎዶሎ እንዳልሆነ ልታሳምኑ የምትችሉ ትልቅ ምርኩዝ ናቸው። በሌላ በኩል የአዲስ አበባ ከተማ አስተዳደር የኮሮና ቫይረስ ስርጭትን ለመከላከል የታክሲ አገልግሎት የሚሰጡ ተሽከርካሪዎች የተሳፋሪ ቁጥርን በግማሽ እንዲቀንሱ ውሳኔ አስተላልፏል። በውሳኔው ላይ ቪኦኤ ያነጋገራቸው የአዲስ አበባ ከተማ ትራንስፖርት ባለስልጣን ምክትል ስራ አስኪያጅ አቶ በድሉ ሌሊሳ ተከታዩም ብለዋል። ይሄ ውሳኔው የብዙሀን ትራንስፖርት አገልግሎት የሚሰጡ ታክሲዎችን፣ የከተማ አውቶቡሶችን፣ እንደዚሁም ባጃጅ የሚመለከት ነው። እንደዚሁም ሞተር ሳይክልን ይመለከታል ማለት ነው። ታክሲዎች አስራ ሁለት ሰው የሚጭኑ የነበሩት ስድስት ሰው እንዲጭኑ፣ ሀይገሮች ሀያ አራት ሰው ይጭኑ ነበር፣ አሁን አስራ ሁለት ሰው ቅጥቅጥ በተመሳሳይ የአውቶቡሶች ደግሞ የአንበሳና የሸገር አውቶቡሶችን በሚመለከት ወደ ሰላሳ ሰው ዝቅ እንዲሉ ተደርጓል ማለት ነው። ዛሬ የወጣው መግለጫ የሀገር አቋራጭ ትራንስፖርትን በተመለከተ በአዲስ አበባ የሚገኙ የሀገር አቋራጭ ትራንስፖርት ባለ ንብረቶች የአዲስ አበባ ከተማ አስተዳደር ጥሪ አቅርቧል። ምንድን ነው የታሰበው? የትራንስፖርት አማራጭ ማስፋት ስለሚያስፈልግ ዛሬም አሁን ትግበራው ሲጀመር በተወሰነ መልኩ ሰልፎች ተስተውለዋልና በአንድ ታክሲ የሚሄዱት አሁን በሁለት ታክሲ ስለሚሄዱ ተጨማሪ አቅርቦት የትራንስፖርት አቅርቦት ስለሚያስፈልግ ከአዲስ አበባ ወደ ተለያዩ የሀገሪቱ ክፍል የትራንስፖርት እንቅስቃሴ ስለተገታ አሁን አገር አቋራጭ አውቶቡሶች እንቅስቃሴ ላይ አይደሉም እና ከተማው ላይ ማገልገል እንዲችሉ በተሻለ መልኩ የከተማ ውስጥ ያለውን የትራንስፖርት እጥረት እንዳይከሰት እና በተሻለ መልኩ ለማገልገል እንዲያመች ተብሎ ታስቦ ነው ጥሪው የተላለፈላቸው። ያው ጥሪውን ተከትለው ለጥሪው ምላሽ የሚሰጡት የሀገር አቋራጭ አውቶቡሶች ሲመጡ ያው ትምሪት የሚሰጣቸው ይሆናል። ታክሲዎችና ሀይገር አውቶቡሶችን የመጫን አቅማቸውን ወደ መደበኛ እስኪመለስ ድረስ ቀድሞ ከነበረው የታሪፍ ክፍያ ተሳፋሪዎች በእጥፍ አድርገው እንዲክፍሉ የተወሰነ ሲሆን ከመጋቢት 29 ጀምሮ ታክሲም ሆነ ሃይገር አውቶቡስ ከጠዋቱ 12 ሰዓት በፊትና ከምሽቱ 2 ሰዓት በኋላ አገልግሎት እንዳይሰጥ መታገዱም ተገልጿል። ይህንን ድንጋጌ አልፎ የተገኘ ማንኛውም አሽከርካሪ የአምስት ሺህ ብር ቅጣት የሚጠብቀውና በተጨማሪም የአሽከርካሪው መንጃ ፈቃድ እስከ መጨረሻው እንዲታገድ የሚደረግበት ውሳኔ መተላለፉ ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ